ለውናመቻቸው እንኳን ለገናም አደረሳችሁ። አሜን፣ እንኳን አብሮ አደረሰን። አምባሳደር ዲና የደቡብ ሱዳን ጉዳይን በተመለከተ ነበር እና የደወልኩሎት አሁን ምን ይመስላል ዛሬ ያለው ሁኔታ? ባለፈው ሳምንት መባቻ ላይ ለሁለት ቀናት በአደራዳሪዎች አማካኝነት በተናጠል ሁለቱን ማነጋገር በሚቻልበት ሁኔታ ላይ ውይይት ሲካሄድ ነበር የሰነበተው የኢጋድ አደራዳሪ ቡድኑ የሁለቱንም ወገን ፍላጎቶች፣ ጥያቄዎች እና ከንሰርኖች የግጭቱን መንስኤ ሊያጣራ በሚችል መልኩ ጥያቄ አቅርቦላቸው አወያይቷቸው ነበር። ከዛ በኋላ የጋራ አጀንዳ ሁለቱ የሚስማሙበትን አጀንዳ ለመቅረጥ በተደረገው ጥረት በሁለቱ ዋና ዋና አጀንዳዎች ላይ ሁለቱም ወገኖች ለመነጋገር እና በሁለቱ ላይ ከተስማሙ ወደ ሌሎችም አጀንዳዎች ለመሄድ ተስማምቷል። ምን የሆኑ እነዛ ሁለት አጀንዳዎች? አንደኛው ግጭት ማቆም ነው። ሁለተኛው የታሰሩ ሰዎች አሉ፣ በመንግስት ወገን የታሰሩ ሰዎችን መፍታት በሚቻልበት ጉዳይ ነው። ኢንፋክት ሌሎች ተዛማጅ አጀንዳዎችም ነበሩ ሊነሱ ይችላሉ ተብሎ በአደራዳሪዎቹም ቀርቦ ሁለቱም በቅደም ተከተል እንይዛቸዋለን ያሉት ለምሳሌ የስደተኞችን ኮሪደር ሰብአዊ ኮሪደር ማለት ብዙ ህዝብ ስለተፈናቀለ ኮሪደር መክፈት በሚቻልበት ሁኔታ ነው ሌላኛው የነበረው እነዚህን አጀንዳዎች ለመነጋገር የተርምስ ኦፍ ሪፍረንስ ሁሉ ተዘጋጅቶ ትላንትናና ዛሬ በዚህ አቅጣጫ ሁለቱም መነጋገር ላይ ያሉበት ሁኔታ ነው ያለው። አምባሳደር፣ ለመሆኑ የሁለቱን ወገኖች ቡድኖች እነማን ናቸው? የሚመሯቸው ማን ናቸው? የወከሏቸው የመንግስትን ወገን የሚመሩት የቀድሞ የውጭ ጉዳይ ሚኒስትርም አንድ ጊዜ መከላከያ ሚኒስትር የነበሩት ሜልዴንግ የሚባሉ ሰው ናቸው። የተቃዋሚውን ቡድን የቀድሞውን የምክትል ፕሬዚደንት ቡድን የሚመሩት የዩኒቲ ክፍለ ሀገር ዩኒቲ ስቴትስ አገረ ገዥ የነበሩት ታባን ደንግ የሚባሉ ሰው ናቸው። ሁለቱም እንግዲህ በርካታ አባላት አሏቸው። ለምሳሌ በናዛኞቹ ውስጥ የቀድሞ የኤስ ኤል ኤ መሪ የጆን ጋራንግ ልጅም አሉበት። እነዚህ እነዚህ ናቸው በርካታ የተለያዩ ኦፊሻሎች ናቸው። ሁለቱ ወገኖች አዲስ አበባ ላይ ለመገናኘት ሲስማሙ በቀጥታ ወደ ድርድርና ንግግር ይገባሉ የሚል ሀሳብ ነበረ ሲሰማ ነበረ። ብዙ ሰውም የጠበቀው እንደዛ ነበር። እና አዲስ አበባ ላይ ሌላ የተናጠል ውይይት ማድረግ ያስፈለገበት ምክንያት ምንድን ነበር? ቀድሞ ለምን አልጨርሶ አልመጡም? ይሄንን ወል አጀንዳ መቀረጽ አለበት። አጀንዳ ተቀርጾ የሚስማሙበት አጀንዳ የጋራ አጀንዳ ሆኖ ወደ ስራ መገባት ወደ ንግግር መገባት አለበት። ይሄ አደራዳሪ ቡድኑ ይሄን ማብሰል ያስፈልጋል በሚል ለግጭቱም እውቅና ምውቅና እንዲኖረው ግንዛቤ ለማዝ እንዲቻል ለምሳሌ ለሁለቱም ወገኖች ሲቀርቡ የነበሩት ዋና ዋና ጥያቄዎች በተናጠል ውይይት ማለት ነው። የችግሩ መንስኤ ምንድን ነው? የችግሩ ስፋትና ጥልቀት ምን ያህል ነው? መፍትሄውስ ምን ይመስላችኋል? በመሳሰሉት ጥያቄዎች ዙሪያ ነበረ። ይሄ አንደኛ አደራዳሪዎቹ አቅም እንዲኖራቸውና ጉዳዩን በቅርበት እንዲይዙት ይጠቅማል። ሁለተኛ ለማደራደርም የሁሉንም ስሜት ለመዳሰስ የሁሉንም ፍላጎት ለመዳሰስ በደንብ ያመቻል በሚል አደራዳሪዎቹም የቀረጹትና በእርግጥ ወደ ፊት ለፊቱ ውይይት ዝም ብሎ ከየት ይጀመራል ተገብቶ የሚለውን ጥያቄ አንስተው ነው። እንግዲህ እነዚህ ሁለት ወገኖች ትናንትናና ዛሬ ለሁለት ቀን አብረው መቆየታቸው ነው። ትናንት በጀመሩት መሰረት ማለት ነው። እና ይሄ በጸብ መፈላለግ ማቆምና የታሰሩ ሰዎችን መፍታት በሚሉት ዋና ባሉኝ አጀንዳዎች ላይ እስካሁን የደረሱበት ነጥብ አለ። ውይይቱ በምስጢር ነበር የሚካሄደው። በእርግጥ ምስጢር እንዲሆን የተፈለገበትን ምክንያት ሚዲያ አካባቢም ፓብሊክ ከሆነ ድርድር ችግር ውስጥ ሊገባ ይችላል። ኖርማሊ በሚዲያ በሜጋፎን እንደሆነ ዲፕሎማሲ መደራደሩ አግባብነት የለውም። ብዙ ያው እንደምታውቀው እንዲህ አይነት ግጭቶች ውይይት በለሆሳት ነው መካሄድ ያለበት፣ በምስጢር ነው መካሄድ ያለበት የሚል እምነት የተያዘና ይህም አሰራር ደግሞ የሚያዋጣ ስለሆነ ነው። ስለዚህ ሶፋር የደረሱበትን ነገር በጭብጥ ለማወቅ አልተቻለም። ነገር ግን ምናልባት ኢጋድ እና አደራዳሪ ቡድኑ ዛሬ ማታ መግለጫ ይሳላል ተብሎ እየተጠበቀ ነው። በዚህ መግለጫ ምናልባት የደረሰበትን ሂደት ይገልጽልናል ብለን እየጠበቅ ነው ነው ። እስካሁን ግን መግለጫው አልተጀመረም። ለመሆኑ የጸባቸው መንስኤ ምን እንደሆነ እስካሁን ድረስ በግልጽ የታወቀ ነገር አለ። ይሄ ግጭት እንደተነሳ የሳልቫኪር ወገን የቀድሞውን ምክትል ፕሬዚዳንት ሪያክ ማቻርን በመንግስት ግልበጣ ሲሆነ እጅሉ ነበረ እነዛኞቹም ደግሞ በሙስናና በተለያዩ ምክንያቶች የሳልቫኪር መንግስት መወገድ አለበት የሚልም ሀሳብ በኋላ አካባቢ በእርግጥ አንስተው ነበረ። ሪያክ ማቻር እስካሁን ድረስ የሚታወቅ ነገር አለ በውል ይሄ ነው የጸባቸው መንስኤ የሚባል። ዚካሊ አሁን የምትላቸውን ነገሮች ከሁሉም ከሁለቱ አቅጣጫ ትሰማለህ። በዚህ ደረጃ ከዚህ ጋር ምናልባት በኦፊሴል በሚዲያ የሚባለውን እና ኦንደግራውንድ ታይቷል ተብሎ የሚባለውን ነገር አንዳንድ ነገር ሁለቱ ግ ይክዳሉ። ለምሳሌ የሁለት ጎሳዎች ውዝግብ ነው የኑኤር እና የዲንካ የሚለውን ነገር ሁለቱም እንደዛ አይደለም የሚል ሀሳብ ሲያቀርቡ ይደመጣል። ያው ቅድም ባልካቸው ምክንያቶች ናቸው። አንዱ አንዱም በአምባገነንነት የመክሰስ ነገር አለ። አንዱ አንዱ ደግሞ በህገ መንግስት እና በህዝብ የተመረጠን መንግስት ህገ ወጥ በሆነ መንገድ ለመጣል የሚደረግ እንቅስቃሴ ነው እያለ ወዘተ እና ቅድም ባልካቸው ሁኔታዎች ከሚሰሙ ነገሮች ውጪ እንግዲህ ዞሮ ዞሮ የጠቡ መነሳ ይሄ ነው ብሎ ማለት እነሱ የሚደርሱበት ድምዳሜ ነው የሚሆነው እንግዲህ ይህንን ወደፊት የምናየው ነው የሚሆነው እንደ አደራዳሪዎች የምስራቅ አፍሪካ ሀገሮች መቼም የአንድን ችግር መንስኤ ማወቅ ግማሽ መፍትሄ ነው ይባላልና እንደው እንደዚህ አይነቱ የጎሳ ግጭት ወይም የስልጣን ሽኩች አይነት ነገር መኖሩን ኢጋድም፣ ይሁን ኢትዮጵያ እንደዚህ የደረሱበት ነገር አለ፣ ወይም የሚጠረጥሩት ወል ግጭቱን ነው ግጭቱን አያየነው ነው። ግጭቱ መጥፎ ገጽታዎች አሉት፣ ጎጣም ገጽታ አለው። ቅድመ ያልካቸው ነገሮች እንደመንስ የሚታዩበት ሪፍሌክሽኖች አሉ ግን አሁን እንደ አስታራቂ ይሄኛው ነገር ይሄ ነው መነሻው፣ በዚህ ደግሞ ተጠያቂ ይሄ ነው ይሄኛው ወገን ይህንን ማረም ያለበት ብሎ ለመናገር ገና ነው። ሀሳቦች አሉ፣ አስተያየቶች አሉ፣ ዝንባሌዎች አሉ። በጋድም ደረጃ እውቀቶች አሉ፣ ግንዛቤዎች አሉ። እንዳልኩ ቀደም ሲል ከተወሰደው ግምትም ጋር ይህን ያን ለማዳበር እና ለማጠናከር ነው እንግዲህ ጥያቄ ሲጠየቁ የነበረ ሁለት ቀን ተናጠል ከሁለቱም ጋር የበለጠ ጉዳዩን በቅርበት ለማየት የተደረገ ጥረት አለ። ነገር ግን ይሄ ነው ብሎ ካራክተራይዝ ከአሁኑ ማድረግ ውይይቱ ላይ የሚያ atau negeri selemelor bagi ነው መታቀብ የተፈለገው። ይሄ ድርድር አዲስ አበባ ላይ እየተካሄደ፣ የሱዳኑ ፕሬዚደንት አልበሽር ጁባ ገብተዋል ዛሬ እና ምንድን ነበር የዛ የእሳቸው ጉዞ አስፈላጊነት? ማምሻውን እንደ ዜና ከመስማት ውጪ የዓላማውንና የጉብኝቱን ይዘት ማወቅ አልቻለም። ሌላው ወደዚህ ወደ ሰብአዊ ጉዳዮች ልምጣና፣ አምባሳደር ዲና፣ በአሁኑ ሰዓት በኢትዮጵያውያኑም በኩል ይሁን እዛው አካባቢ ባሉ ሲቪል ሰዎች ላይ ያለው ሁኔታ፣ የጸጥታ ሁኔታ ምን ይመስላል በኢትዮጵያ ግምገማ አሁን በዚህ ከሊት ቦር የተባሉ ማለካል የተባሉ ግዛቶች አካባቢ ኢትዮጵያኖች መሆን እንደ ሌሎች ሁሉ በውጥረት ውስጥ ገብቶ የተባባሰበት ሁኔታ የነበረውን መፍትሄ ለመስጠት ከጥቂት ቀናት በፊት በርካታ ኢትዮጵያኖችን በአየር ኃይልና በሲቪል አውሮፕላኖች አውጥተናል። ይሄ ደግሞ በፈቃደኝነት ላይ ተመሰረተ ነው። ኖርማሊ ጁባም አካባቢ ያሉት ስጋት ያለባቸው የተወሰኑ ሰግተናል ብሎ የመጡ ነበሩ። በርካቶቹ ግን በዚህ ደረጃ አንጻራዊ የሆነ መረጋጋት ስላለ አልመጡ ወይም ለመምጣት ፈቃደኛ አልነበሩም። ይሁንና ግን የኢትዮጵያ መንግስት ያንንም ትኩረት ሰጥቶት በደንብ በትኩረት ነው እየተንቀሳቀሰ ያለው። አንደኛ በየአካባቢ ያሉትን የኢትዮጵያኖችን ቁጥር ያሉበትን ሁኔታ ተመልክቶታል ፣ ግምት አለው ቁጥርም አለው ያሉበትን ሁኔታ በእለት ተእለት በአራት ሰዓት ደረጃ በኤምበሲ አማካኝነት እየተከታተለ ነው ያለው አስፈላጊ ሆኖ ሲገኝ እዛ አካባቢ አብ አካባቢ የእኛ ጦር ሰራዊት ከመኖሩም ጋር ጥቅም ስላለን የተሻለ ሁኔታ አቀባመጥ ላይ ስላለን ሰላም አስከባሪ ኃይሉ ማለት ነው። ሰላም አስከባሪ ኃይሉ ብዙዎቹም አሁን በጋምቤላ በኩል አሁን በጦር መኪናዎች ነበሩ በጀልባዎች ነበሩ። ሲመቱ የነበረው ከናስራ አካባቢ ከዚህ ከመለካልም እንደዚሁ ወደ ሂግሊክ ገብቶ ሂግሊክ በአይሮፕላን የተነሱት በወታደራዊ በተለይ በአየር ሀይል አውሮፕላኖች ነው። ስለዚህ የኢትዮጵያኖቹ ጉዳይ በትክክል በእጅ የተያዘ እና በቁጥጥር ስር ያለ ነገር ነው ለማለት ስንት ኢትዮጵያውያን እንደተመለሱ ቁጥር አለው ትጆ ላይ እስካሁን ወልበዚከሊ መደማመር ነው የሚችለው አንድ ላይ ቁጥሩን አላውቅም። ለምሳሌ ወደ ጋምቤላ በናስራ በኩል የገቡት ወደ ሰባት መቶ አሉ በአንድ ቀን በሶስት ፍላይት በአንዱ ዘጠና ሰባት በአንዱ ዘጠና ሶስት እንደገና በአንዱ አርባ ስምንት እንደዚህ የገቡበት ሁኔታ አለ። ቀጥሎም ሶስት መቶ ሰላሳ ዘጠኝ የመጡበት ሁኔታ ነው ያለው። በርካቶቹ በተለይ ችግር ካለበት ማላካል አካባቢ የመሰሉት ወጥቷል። መቼም ይሄ የደቡብ ሱዳን ግጭት ሲነሳ ኢጋድም፣ ኢትዮጵያም የአካባቢውም ሀገሮች ፈጥኖ ነው የተንቀሳቀሱት እና የሚጨበጥ በቁጥር ሊነገር የሚችል ነገር አለ። ለአካባቢው ያለው አንድምታ ይሄ የደቡብ ሱዳን ግጭት ወል በአጠቃላይ ያው እኛ ጋር አ የደቡብ ሱዳን ማለት ጎረቤት ሀገር ነው። ሌሎችም ጎረቤት ሀገሮች አሉ፣ እንደ ሱዳን፣ ኬንያ እንደዚህ በአንድም የአፍሪካ ሀገር ያለው በተለይ በቀንድ አካባቢ ያለው ያልተረጋጋ አካባቢ ስለሆነ በሌላ ላይ ስደተኞችም፣ በሰብአዊ ቀውስም፣ በሰላም ጥሰትም ራሱ ተጽዕኖ ያመጣል። ይህንን ከግምት እናስገባለን። አክቹዋሊ የጎረቤት ሀገሮቻችን ሰላም ካልሆኑ እኛ እነሱ ካልተረጋጉ እኛ መረጋጋት አስተማማኝ ሊሆን አይችልም የሚል ሂሳብ ተይዞ ነው እየተሰራ ያለው። ኢጋድ የሰላም ቀጠና እንዲሆን፣ የመረጋጋት ቀጠና እንዲሆን፣ የልማት ቀጠና እንዲሆን ከተፈለገ ኢጋድ ውስጥ እነዚህ ስፖቶች እንደ ሱማሊያ እንደ ሱዳን የመሳሰሉት ችግሮች ትኩረት ሊሰጣቸው ይገባል እና ይህም ትኩረት በመንግስትም እንደ ኢትዮጵያ መንግስት እንደ ኢጋድም ከፍተኛ ትኩረት የሰጠ ነው። በዚህ ነው በፍጥነትም ወደዛ የተንቀሳቀስንበት ምክንያት ይሄ ነው። ተጽዕኖ ይኖረዋል። የተለያዩ ተጽዕኖዎች አሉት። ችግሩ ከከፋና ቀውሱ ከበረታ በአካባቢ ሰላም ላይ የሚያመጣው ችግር አለ። ልማትም ላይ ችግር አለው። ኢንቨስትመንት ላይ ችግር አለው። ቴክኖሎጂ ሽግግር ላይ ችግር አለው። የንግድ ፍሰት ላይ ሽግግር አለው። የህዝብ ለህዝብ ችግር ዝውውርን ስለሚገፋ ችግር አለው። ፖለቲካዊ ችግሮችም፣ ማህበራዊ ችግሮችም፣ ኢኮኖሚያዊ ችግሮችም ሁሉንም የሰራ የጸጥታ ችግሮች አሉ። ለዚህ ነው የሶማሊያንም የዚህ የሱዳንም ጉዳይ ትኩረት ሰጥተን ብዙ ጊዜ ስንንቀሳቀስበት የነበረው። ችግሩ ለእኛ ብቻም ሳይሆን ለእነሱም፣ ለሁሉም ጎረቤት ሀገር። ደቡብ ሱዳን ወደ ነበረችበት ሁኔታ መመለሷን የሚጠራጠሩ ወገኖች አሉ። ከእንግዲህ የምትረጋጋም አይመስለንም የሚሉ አሉ፣ በአደባባይ የሚናገሩ እስካሁን ድረስ እርስዎ እያዩት ካለው ሁኔታ እንዴት ነው የሚኖረው ተስፋ ወደፊት? በዚከሊ ሰዎች የተለያየ ግምት ይኖራቸዋል። እንግዲህ አሁን ያለውን ግጭት መጠን በማየት አንዳንድ ነገሮችን ከግምት በማስገባት የተለያዩ ትንተናዎች ይኖራሉ። በዚህ ደረጃ ግን እኛ በተስፋ ነው መንቀሳቀስ የሚኖርብን። ምክንያቱም መፍትሔ የሌለው ችግር የለም የሚል እምነት ነው ያለው። መፍትሔ ይኖረዋል። በአሁኑ ሰዓት ደግሞ አንድ መፍትሔ የሚያሳየው ነገር የኢጋድ ሀገሮች ብቻ አይደለም የአፍሪካ እንደ አፍሪካ ህብረት፣ የዓለም ሀገሮች እና አሜሪካም ትላልቅ ሀገሮች ሞሮለስ ከኛ ጋር በአንድ ድምፅ ነው እየተናገሩ ያሉት እና ይሄ ዓለም አቀፍ ህብረተሰብ እና አህጉሩ ሪጅኑ ከተባበረ እና ከተንቀሳቀሰ ተጽዕኖው ይህ ዲፕሎማሲ ተጽዕኖው ውጤት ሊያመጣ ይችላል። ዞሮ ዞሮ እነዚህ ተፋላሚ ሀይሎችም ጥቅማቸውን ወደ ማየት ሊሄዱ ይችላሉ፣ ልቦና ሊገዙ ይችላሉ የሚል እምነት አለ። በሌላ በኩል ደግሞ በሌላ ተስፋ መቁረጥም ይቻላል። ተስፋ ሚቆርጡ ወገኖች ሊኖሩ ይችላሉ። ነገር ግን ይሄ አገባብ አያስገድም። ለመሆኑ የውጭ እጅ በዚህ ግጭት ውስጥ ሊኖር ይችላል የሚል ሀሳብ አለ። እንደዚህ አይነት ችግሮች ሲኖሩ እንደዚህ አይነት ችግሮች ሲኖሩ በደፈናው የውጭ እጅ የለበትም ማለት አይቻልም። ነገር ግን በተጨባጭ ይህ ነው ተብሎ ሊተነተን የሚችል ሊቆጠር የሚችል የሚጨበጥ የውጭ ጣልቃ ገብነት ተብሎ ይህ ነው የሚባል ነገር የለም። ምን ያልያዝኩም ማለት ነው። በዚህ ደረጃ የአምባሳደር ዲና ሙፍቲ እጅግ በጣም አድርጌ አመሰግናለሁኝ። ለጊዜውና ለማብራሪያው። መልካም በዓል ይሁንልዎት ሰለሞን። መልካም በዓል ሚንደናምሽ